ኢትዮጵያንና ኤርትራን የሚያገናኙ የሑመራ ኡምሓጀርና የራማ ዓድኋላ የመንገድ መስመሮች በቅርብ ጊዜ ተከፍተው የሕዝብ ለሕዝብ ግንኙነት የማጠናከር ውይይት አመራሮች እያካሄዱ ነው ብለዋል የትግራይ ክልል ምክትል ርእሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ምክትል ርእሰ መስተዳድሩ በትናንትና ዕለት ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ በክልሉ ደቡባዊና ምዕራባዊ ዞኖች ስላካሄዱት ጉብኝት ማብራሪያ ሰጥተዋል በትግራይና አማራ ክልሎች ግንኙነት ለማጠናከር የህዝብ ለህዝብና የአመራሮች ግንኙነት የመፍጠር ስራ በአዋሳኝ አካባቢዎች እየተፈጸመ ነው ብለዋል ሙልጌታ ጽብሃ ከመቀለ ዝርዝሩን ልኮልናል የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በትናንትናው እለት ወቅታዊ ጉዳዮችን አስመልክቶ የሰጡት መግለጫ ሁለት ሰዓታት የፈጀ ነበር። በመግለጫቸው በትግራይ ደቡባዊና ምዕራባዊ ዞኖች ስላደረጉት ጉብኝትም ማብራሪያ ሰጥቷል። የጉብኝታቸው ዓላማ የልማት ስራዎችን ለማየትና ለመደገፍ መሆኑን ገልጸው በተጨማሪ በራያ እና በወልቃይት አካባቢዎች አለ ተብሎ ስለሚነሳ የማንነት ጥያቄ ለመወያየት መሆኑን አስረድቷል። በሁለቱም አካባቢዎች የልማትና የመልካም አስተዳደር ጥያቄ እንጂ የማንነት ጥያቄ እንደሌለ ህዝቡ በተካሄዱ መድረኮች ነግሮናል ብለዋል። ፍላይ ራያ ዘለ ልጅ ኖሩ መንግስት ክጣይሽተለው ተሰማምዓም ሆላ ችግር የለና በየለ መምሄዳ በተለይ በራያ በነበረው ውይይት መንግስት ስትመሠርቱ በተስማማችሁበት አካሄድ ብንተዳደር ችግር የለውም። ነገር ግን ይህ ግዛታችን ነው የነበረው የሚል አስተሳሰብ እኛም ሌላ ጥያቄ እንድናነሳ የሚያደርግ ነው ማለት ነው። በነበረ ግዛት ከሆነ የማንነት ጥያቄ የለንም እያለ በቁጣ የሚናገር ደብረ ብርሃን ወይም ባህር ዳር ሆኖ እንዴት ስለ ራያ ማንነት ይናገራሉ? የታገልነው ለፌዴራል ስርዓቱና ለአንድነታችን ነው ሲሉ በመድረኩ ገልጸውልናል። ከትግራይ ምዕራባዊ ዞን ከሰማኒያ ቀበሌዎች ከአራት ወረዳዎች የማንነት ጥያቄ እንደሌለን የፌዴራል መንግሥት ይወቅልን ሲሉም ተወካዮቻቸውን ወደ አዲስ አበባ እስከ መላክ ደርሰዋል። በስፍራው የምንኖረው እኛ ነን፣ ፍላጎታችንም ልማትና መልካም አስተዳደር ነው ቋንቋችንንና ማንነታችንን እናውቃለን። በትግላችንም ይህንኑ አረጋግጠናል። ምክትል ርዕስ መስተዳድሩ በመድረኩ የነበረው ስሜት ለመግለጽ እንጂ በመድረኩ የህዝቡ ማንነት ስለተገለጸልን አይደለም የምናውቀው ብለዋል። ህዝብ ሰላሙን እንዳያጣ ያለው ስጋት ለተካሄዱ መድረኮች ለአመራሮቹ መንገሩን፣ በዚህም የሰላም ችግር መነሻ የሆኑትን አስታግሱልን ብሎናል ሲሉ ገልጸዋል። ዋ የሚል ዘይኮነ ምከሩልን። እንዲህ የሚያደርጉ አካላትን ምከሩልን። በሰላም ችግሮቻችንን እንፍታ። ወደማይሆን ችግር እንዳያስገቡን። ያለመረጋጋት ሁላችንንም ነው የሚጎዳው። አንዱ ጠመንጃ ካነሳ ሌላው ዝም ብሎ ማየት አይችልም። አመራር እንደመሆናችሁ ከአመራሮች ጋር ስትገናኙም ይህንኑ ምከሩልን። ሕዝብ የማንነት ጥያቄ ካለው ለጥያቄው ምላሽ የሚያገኝበት ስርዓት አሰራር ተቀምጧል ብለዋል ዶክተር ደብረጽዮን ጥያቄው መቅረብ ያለበትም ከህዝቡ መሆን አለበት እንጂ ከአካባቢው ውጭ ሆነው ስለሌላ ሕዝብ ህዝብ መጠየቅ አይቻልም ሲሉ ተናግረዋል በመግለጫቸው የትግራይ ክልል ከአማራ ክልል ጋር ግንኙነቱን ለማጠናከር እየተፈጸመ ስላለው ስራም አንስቷል በዚህም ሕዝብ ለህዝብ ግንኙነት ማጠናከር በተጨማሪም የአመራሮች ግንኙነት እንዲኖር በአዋሳኝ አካባቢዎች ስራ እየተፈጸመ ነው ብለዋል ርክቡን እልናይ ዞባ ዞባ ሒዙ ተወሰና ወሰን ዞባ ዞባ ክራኽቡ ርና ኢና ዞባ ናትና ምስ ናይ ዞባ ግንኙነትም አለን ወረዳ ከወረዳ ጋር እንዲሁም ቀበሌ ከቀበሌ ጋር መድረኮች ተዘጋጅተው እየተገናኙ ነው። በደቡብ ይሁን በምዕራብ አቅጣጫዎች ግንኙነቶች አሉ። ችግሮች ሲፈጠሩም ከታችኛው መዋቅር ቀድሞ እንዲፈታ እየሠራ ነው። ከበድ ያለ ነገር ሲያጋጥም ደግሞ ወደ ከፍተኛ አመራሮች እንዲያቀርቡት እያደረግን ነው። ሕዝብ ለሕዝብ ግንኙነትም አለ። የአስተዳደር አካላትም ግንኙነት አለ። ከሁሉም በላይ ግን የሕዝብ ለሕዝብ ግንኙነት ነው የላቀው። በመግለጫቸው የፌዴራል መንግስት ከትግራይ ክልል እርዳታ ሳይጠየቅ ፌዴራል ፖሊስና መከላከያ ወደ ክልሉ ተጠርጣሪዎች ለመያዝ ማስገባቱ ሕጋዊ ያልሆነ አካሄድ ነው በማለት ተችቷል። በተጨማሪም ይህ ድርጊት እንዳይደገም ገልጸው ከተደገመ ግን ነገር ፍለጋ ነው ብሎ መንግስታቸው እንደሚያምን ተናግሯል። በሙስናና ሰብአዊ መብት ጥሰት ተጠርጣሪዎች በቁጥጥር ስር ሲውሉ የትግራይ ክልል መንግስት ያወጣው መግለጫ ሁኔታውን ያላገናዘበ፣ የሕዝቡንም ስሜት ያልተረዳ ነው የሚሉ አሉ። በዚህ ያለውት አስተያየት ምንድን ነው ተብለው ተጠይቀው ዶክተር ደብረጽዮን ሲመልሱም መግለጫው ህግና ስርዓት እየተከተለ ህዝቡን ያከበረ ማለትም ወደ አላስፈላጊ ኪሳራ ያላስገባ መግለጫ ነው ያሉ ሲሆን መንግስት ኃላፊነት የሚሰማው ስለሆነ ስርዓት የሚያከብር እንጂ ወደ ጦርነትና ግጭት የሚያስገባ አቋም አይወስድም ብለዋል። በኢትዮጵያና ኤርትራ ሰላም ለማምጣት ስምምነት ከተካሄደ በኋላ ሁለቱም ሀገራት የሚያገናኙ መስመሮች በሁሉም አቅጣጫ እንዲከፈት ህዝብ እየጠየቀ ነው። ይህንን ጉዳይስ የደረሰ ተብለውም ተጠይቋል። ዘሎ ዝርብ ክኽፈት እዩ ናይ ምክፋት እዩ እቲ ዘሎ ኣፋፍኖት ብስሩ ማለት እዩ ንክፈት ተስኢልካ ንፅራሕ ዘይኮነስ ንክፈቶ እዩ ክልት እዩ ብራማ ይኹን ብሑመራ ዘሎ መስመር አሁን እየተደረገ ያለው ውይይት መስመሮቹ እንደሚከፈቱ ነው የሚያሳየው። እና ቆየው ሳይሆን እንክፈተው የሚል ዝንባሌ ነው ያለው። በራማ ይሁን በሁመራ መስመር ሁኔታው ይህ ነው። መቼ ይከፈት ለሚለው በፍጥነት እንዲሄድ ነው የምንፈልገው። የዛላምበሳን መስመር መክፈት ግን ቀላል አልነበረም። አሁንም ጥረታችን ይቀጥላል፣ ፍላጎቱ ግን አለን። የትግራይ ክልል መንግስትና ህዝብ ቀጣይ ስራዎች ልማት ማምጣትና ሰላም ማስከበር ነው ብለዋል። ምክትል ርዕሰ መስተዳድሩም ለአሜሪካ ድምፅ ሙልጌታ ጽበሃ መቅለም